ዶክተር ፍሳሃ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ ወይዘሮ ሰብለወርቅ ታደሰ በደቡብ ብሪስበን ማህበረሰብ ማዕከል ማኔጂንግ ዳይሬክተር። ዶክተር ፍሳሃ ኢትዮጵያ ውስጥ በርካታ ችግሮች አሉ። ሁሉም አንገብጋቢ ናቸው ለሀገሪቷ ከድህነት ስርአጥነት፣ ሰላም፣ ጸጥታ፣ መፈናቀል፣ ሞት የመሳሰሉት ሁሉ አንገብጋቢ ናቸው። በተለይ አንዱ አሁን ትኩረት ሰጥቶት ያለው በትግራይ አካባቢ ያለው ወታደራዊ ግጭት ነው። ያምን በአስቸኳይ መቆም አለበት ከረሃብ እና ከጦርነት ከመገታት አለበት በሚል በሀገር ውስጥም ድምፆች ይሰማሉ። በመንግስት በኩልም ያ እንዲፈታ ይፈልጋል። በተቀናቃኙም በህወሓት በኩልም ያለው ሞት፣ ረሃብ እንዲቆም ሁሉም ወገኖች ይፈልጋሉ። አለም አቀፍ ማህበረሰቡም ይህን ይናገራል። በተግባር ግን የሚታየው ምድሩ ላይ የተለያየ ነው። ጨራሹኑ እንዳውም ሰፊ የሆነ ወታደራዊ ዘመቻ እንደተጀመረ ነው እና በምን መልክ ነው በመንግስት በኩልም ሆነ በሌላው በተቃራኒ በህወሓት በኩል የሚነገሩትን ነገሮች ማመን የሚቻለው በመሀል የሚጎዳው ህዝብ ስለሆነ ምን መደረግ አለበት? አለም አቀፍ ማህበረሰብ አጣልቃ መግባት አለባቸው፣ ወይስ በሀገር ውስጥ በራሱ በአፍሪካ ህብረት መፈታት አለበት ወይ? ሁለቱ ወገኖች ብቻ ቁጭ ብለው መናገር አለባቸው? ምን አይነት ብልሃት ነው ይህንን ሞትና መፈናቀል ወይም ግጭት ሊያስቆም የሚችለው ወይም የሚገባው ይላሉ ዶክተር ፍሳ? እሺ፣ አመሰግናለሁ። አሁን ላነሳው ጥያቄ አሁን የገጠመን ችግር ለሁሉም ይታይ የሚያብቀት ሳይሆን ኢትዮጵያ ውስጥ ያለነው ብቻ ሳይሆን አለምም አይቶ በጣም እየተሳሰ ቦታ ያለው ነገር ነው። ኢትዮጵያ መንግስት አሁን አዲስ መንግስት መሰረቱ ብሎች ሲናገር ዋይት ወሽ ወይም የቀለም መቀባት ስራ ቶ አሁን መሪዎች አሁን ተጽዕኖ እያሳደሩበት ላሉት አለም አቀፍ ተቋማትም ሆነ መንግስታት ለመስ ነው ኮርሱ መቀየር አለበት። ለው ለምንድን ነው የትግራይን የፖለቲካ ችግር በጠርነት እንደማይፈታ ማመንና መቀበል መቻል አለብህ። በፍጹም በጠርነት አይሰ ይህንን የሀገር ኢኮኖሚ ሰዎች ያቃሉ እንጂ የትግራይን ጉዳይ በጠሩነት እንደማይፈታው ኮርሱ መቀየር አለበት። ከጦርነት ኮርስ ወጥተው የሰላም አማራጮች፣ የድርድር አማራጮች፣ የንግግር አማራጮች መፈለግ አለበት። ይሄ ባይዘወይ ገና ጦርነትን ሳይገባ እንደዛ እየተባለ ነበር። ጦርነቱ ከተጀመረ ገና ጫካ ውስጥ ያለው የትግራይ መንግስት እንደዛ እየተባለ ነበር። አሁንም በዛ አቋም እንደጠራ ነው የሚገኘው። ስለዚህ አሁን ያለው ችግር፣ አሁን ያለው ግጭት፣ አሁን ያለው ግድያ፣ አሁን ያለው መፈናቀል አሁን ያለው የአገሪቱ የኢኮኖሚ ውድመት እንዲቆም ከሆነ የጦርነት ኮርሱን ቀይረ ወደ ሰላም መምጣት መቻላለ፣ ወደ ንግግር መምጣት መቻላለ። በእነዚህ አይነት አላማ ከዋለ ያው የተጨማሪ ህዝባዊ ድጋፍም ያስገኛል፣ ተጨማሪ የፖለቲካ ድጋፍ ያስገኛል። ስለዚህ በዛ መንገድ የሀገሪቱን ችግር መፍጣት ይቻላል። አንድና አንድ በቃ ወታደራዊ አማራጭ ብቻ ኦፌንሲቭ አፍተር ኦፌንሲቭ የሚያደርግ የኢትዮጵያ መንግስት አይደለም። አሁን በጣም በተዳከመበት ዓለም አቀፍ ድጋፍም ሁሉም በቆመበት አምና በዚ ሰዓት ይህም ጦርነት ሲጀምርም አልጨረሰውም። ዓለም አቀፍ ድጋፉም ዓለም አቀፍ ጫና እየጨመረ ያሉ ከአሁን በኋላ ኢትዮጵያ ኢቭሪዴይ አንድ ኦፌንሲቭ እንትን ባለ ቁጥር በተራዘመ ቁጥር ዲፕሎማቲካሊም ኢኮኖሚካሊም ያው ያው ከተማወሳሰብ የሰው ህይወት ከተማወደም የአገሪቱ ኢንፍራስትራክቸር ከተማወደም የዘለለ ነገር ለኢትዮጵያ መንግስት ወይም በኢትዮጵያ ህዝብ የሚያስገኘው ምንም አይነት ጥቅም የለም እና እኔ የምለው ምንድን ነው? አሁን ያለው የጦርነት ሁኔታ የመፈናቀል ኢንፍራስትራክቸሮችን የማውደም መሰረተ ልማት የማውደም እንደገና ወደ ሌላ ኦፌንሲቭ የመግባት አዝማሚያ ይህንን ብንዘጋጅ እኮ እንደዚህ እናሸንፋለን የሚባለው ነገር በጦርነት እንደማይሰናነቁ ይታወቃል ብሎ ወገን አተንዜን እያሉ ይታወቃል። በጦርነት እንደማይሰናነቁ አለም አቀፍ ማህበረሰቡ እየተጠየቀ ነው። ይሄ ነው። ኢትዮጵያ ውስጥም ሰው ይፈራል። አያንደርስታንድ ዛት ብዙ ሰው እንትን ይላል። እንዳይናገር እንዳይል ሰላም እንዳገር ሰላም መሰረት ኢትዮጵያ ውስጥ ያው እንደ ካሃዲ ያስቆጥራል። ሆኖ ግን ኢትዮጵያ ሉዓላዊነት የሚጠበቀው ሰላምን በማስፈን የሰላም ንግግርን እድል በመስጠት የፖለቲካ ንግግርን በመስጠት ካልሆነ በስተቀር በጦርነት በፍጹም በፍጹም የኢትዮጵያ አንድነት አይረጋገጥም። የኢትዮጵያ ኢኮኖሚ አይበለጽግም። የኢትዮጵያ ኢንፍራስትራክቸር አይገነባም። የሰላም መንገድ የሰላም በር መከፈት መቻል አለበት የሚል ማሳሰቢያ ነው። እኔ ማስተላለፍ የፈልገው አሁን እንዳሉት በእርግጥ ኢትዮጵያ መንግስት ምናልባትም እንዳውም በሰላማዊ መንገድ መፍታት ቢሞክር ከተውንም የፖለቲካ ህዝባዊ ድጋፍ ያስገኝለታል፣ አትራፊም ተጠቃሚም ሊሆን ይችላል ብለዋል። ወታደራዊ ሳይሆን በሰላማዊ መንገድ መምረጥ ነው የሚያስፈልገው። በወታደራዊ እርምጃ የሚፈታ ችግር አይኖርም ኢትዮጵያ ውስጥ ብለው አስቀምጠዋል። የሰላም መፍትሄ ለማበጀት የሁለቱ ወገኖች ስምምነት ይጠይቃል። በትግራይ ተቀናቃኝ ኃይሎች በኩልስ ምን ማድረግ አለባቸው? ወደ ሰላማዊ መንገድ ለመምጣት ምን ሊያደርጉ ይገባል? ቅድመ ሁኔታ በማስቀመጥ ያለ ቅድመ ሁኔታ በመደራደር በእነሱስ በኩል ምን መደረግ አለበት? ወደ መሀል መጥቶ ሰላማዊ መፍትሄ ለማግኘት የትግራይ መንግስት አሁንም ስለዚ ሀገሮች የቀረበ የተኩስ አቁም ስምምነት አለ አሜሪካም ኤግዚኪቲቭ ኦርደር ሰላም ካላመጣችሁ ተኩስ አቁም ስምምነት ካልደረሳችሁ ይህን ኤግዚኪቲቭ ኦርደር ሁለታችሁ ላይ ማዕቀብ ስላለው ያለው የአሜሪካ መንግስት እንደሚቀርብ አረጋግጠዋል። የትግራይ መንግስት አሁንም የሰላም ጥሪውን በተደጋጋሚ አውጥቷል። ሁ የሰላም ጥሪ አንደኛው ቅድመ ሁኔታዎች አሉ። ቅድመ ሁኔታዎች ማለት ትግራይ ውስጥ ሶስት መቶ ስልሳ ዲግሪ ከበባ ውስጥ ነው ያለው፣ መግባት አይችልም። ኮመርሻል የሆነ ምግብ የንግድ ምግብም ዚዛ መግባት አችልም እነዚህ መሰረታዊ ባለት ተሰጠጠት በትግራይ ውስጥ መግባት መንቀሳቀስ አይችልም። ሌማ ሰብአዊ ድጋፍ የዓለም መንግስታት ለኢትዮጵያ መንግስት በጣም ነው ትዕግስት ያደርጉት። ምክንያቱም አንድ ሚሊዮንም ሁለት ሚሊዮንም ወይም አስር ሺህም ሀያ ሺህ ብር ባንክ ውስጥ እያለኝ አሁን እኮ ያንን ብር መጠቀም አልችልም። ምክንያቱም የኢትዮጵያ መንግስት ያደረገብኝ የገንዘብ እቀባ ማለት ነው። ተመሳሳይ መብራት እና ነዛን መክፈት የመንግስት ግዴታ ነው። አንድ አገር ከሆነ ትግራይ የኢትዮጵያ አካል ነው ከተባለ፣ እነዚህ አገልግሎቶች መስራት መቻል አለበት ይላሉ። ቅድመ ሁኔታ ሁለተኛው የቅድመ ኦክቶበር አራት ወደነበረው ስታተስኮ አንቴ የሚባለውን ሁኔታ መመለስ መቻል አለበት። በምዕራብ ትግራይ ያልወጡ አካባቢዎች አሉ። እነዛም የአማራ ወደ ግዛታቸው ይመለሱ። ከዛ በኋላ ወደ ድርድርና ወደ ንግግር መግባት ይቻላል። አለን የሚሉት በአማራ ክልል በኩል መነጋገር ነው። በእኛም በኩል አለን የምንለው ይዘን እንቀርባለን፣ በእነሱም አለን የሚሉት ይዘው ይቀርባሉ። እንነጋገራለን። ከዛ በኋላ ከጦርነት ይልቅ ለምን ሀያ ዓመታት ከዛ በላይ የተነጋገሩ መፍታት ግን መሰረታዊ ነገሩ ለሰላም መቆም ማለት አንደኛ አሁን ሚዲያ ላይ የምታደርገውን የፕሮፓጋንዳ ስራ መቀነስ ማለት ነው ኢናጉሬሽን ወይም በበዓለ ሲመት ላይ ቢዚ ስለሆኑ ነው እንጂ እያንዳንዱ ንትን በክተት አንዳንድ ባለስልጣናት እየቃላቶች ስሰማ እንዳም ለሚዋጋቸው ሀይልም አይደለም በህዙ ነው እና የላቸው አንዳንዱ የተወገዘ ባለስልጣናት አሉ። ስለዚህ የጦርነት የምትቀንሰው ከመጀመሪያው የፕሮፖጋንዳ ሁኔታውን በመቀነስ ነው። ያንን መቀነስ አልተቻለም። አሁን ትግራይ ውስጥ የረሃቡ ብቻ ነው የሚቀንሰው እና በኛ በኩል ተቀንሷል። ያን ፕሮፖጋንዳ ሁኔታው ቀንሷል እና ለነዛ ዝግጅት የሚሆኑ እርምጃዎችን ወስደዋል። የትግራይ መንግስት የሚዲያ ፕሮፓጋንዳ አቀንሰዋል። ሰላም ሁኔታ ጥሪ እያቀረበ ነው በየ ጊዜው አሜሪካ መንግስት ያወጣውን ኤክስኪዩቲቭ ኦርደር እንቆጣቸዋለን። አይ አሰጡን። እኛ ሰላም ለመደራደር ወይም ደግሞ የተመሰረተ ስምምነት ለማድረግ ዝግጁ ነን። የኢትዮጵያ መንግስት ነው ምንም አላሉ፣ ግን ከእሱ መነጋገር ስለማትችል ስለዚህ ያንን አንስተውታል። ብዙ ቅድመ ሁኔታዎች እና የኢትዮጵያ መንግስት ከአሁን ድረስ አሸናፊ ብንሆን ብንልም ነገሩ በሰላም ነው ማለቅ ያለበት በፖለቲካ ነው ማለቅ ያለበት የሚል እምነት አለ። ወይዘሮ ሰብለስ በርሶ በኩል እርሶም ቀደም ሲል እንዳነሱት ነገሮች እልባት ሊበጅላቸው ይገባል ሰላማዊ መንገድ አማራጭ እንደሆነም በኢትዮጵያ መንግስት በኩልም በተለይ አሁን አዲስ የተመሰረተው ማንዴት አለው ምን ማድረግ አለበት? በመንግስት በኩል በትግራይ ትግራይ ወጋሉ ተቀላቃኝ ኃይሎች ምን ሊደረግ ይገባል? ያ ካልሆነስ በአገሪቱ ላይ ሊያስከትሉ የሚችሉት መዘዞች ምን ይሆናሉ? ይላሉ። ከሳውን አመሰግናለው። አይ ቲንክ በጣም ጥሩ የሚሆን የሚመስለኝ፣ አንዳንዴ አስተያየት ስንሰጥ የምንጠቀማቃቸው ቃላት አንድ አይነት የንግግር ትርጉም እንዳላቸው እርግጠኛ መሆን ያስፈልጋል። ለእኔ በምናገረው ፖይንት ላይ ህዋትንና የትግራይን ህዝብ በጣም ለይቼ ነው የማየው። በእኔ እይታ ማለት ነው። የትግራይ ህዝብ እንደ ማንኛውም የኢትዮጵያ ህዝብ የትኛውም የኢትዮጵያ ኮርነር ላይ እንደሚኖር ህዝብ ተመሳሳይ ፍላጎት፣ ተመሳሳይ የሆነ ችግር፣ ተግዳሮት አለው ብያምናለው። ስለዚህ ሰላምን አጥብቆ ይፈልጋል ብያምናለው። ለሰላም ልክ ሌላው ኢትዮጵያ ክፍል ላይ ያለው ህዝብ እንደሚፈልገው ሁሉ ያንን አጥብቆ ይፈልጋል። ምክንያቱም ልጁን ወልዶ ማሳደግ ይፈልጋል። በሰላም ወጥቶ መግባት ይፈልጋል። ስጋት አይፈልግም። ይሄ ሰው ከመሆንም የሚመነጭ ነገር ነው ብዬ አስባለሁ። ለእኔ አሸባሪ ቡድን አለ ህዋት በሚል ኮንሰፕት ውስጥ አይ ቲንክ ህዋት የተለያየ አይነት ረጅም ጊዜ በትግራይ የፖለቲካ እንዲሁም በኢትዮጵያ የፖለቲካ ምህዳር ውስጥ ስለቆየ የተንሸዋረረ ትርጉም ከቆምንበት አንግል ልንሰጠው እንችላለን። መጀመሪያ የተነሳበት አለ፣ ከዚያ በኋላ ደግሞ ሀገረ መንግስቱን ሲገዛ የነበረው የህዋት መልክ አለ አስተሳሰብ ስብ ውስጥ ያለው መጀመሪያ ሲነሳበት ከነበረው እና በኋላ ላይ አገሪቷን እጁ ላይ በተቀመጠ ጊዜ ያስተዳደረው በዛ ውስጥ ያለ አለ። አሁን ደግሞ የሀገረ መንግስቱን ሲገዛ የነበረው በአብዛኛው ህዝብ አይ በቃ ከዚህ በኋላ ይሄ ግፍና መከራ ይብቃን ብሎ ከላዩ ላይ አስወርዷል። የኢትዮጵያ ህዝብ ሲሄድ ራሱን የደበቀበት ቦታ ትግራይ ሆኖ ተገኝቷል። እና ስለዚህ ህዋት ግን በኢትዮጵያ ላይ ተነግሮ የማያልቅ እንደ ፖለቲካ ድርጅት ካየ ነው የፖለቲካ አስተሳሰብ አድርገን ካየ ነው በኢትዮጵያ ውስጥ እኔንም ራሴንም ጨምሮ የብዙዎች እንባ ደም መከራና የዚች ሀገር ለረጅም ጊዜ ከዚህ በኋላም በሚቆየው ውስጥ መከራ እያሳጭደን ያለ የሚያሳጭደንም ነው ብዬ አስባለሁ። ከዚህ አልፎ ደግሞ ከባለፈው ኖቬምበር ጀምሮ ወይም ጥቅ ባለፈው ህዳር ላይ በኢትዮጵያ ላይ ሌሎቹ እንኳን ከውጭ ያሉ የማይደፍሩትን ትልቅ ደፋር የሆነ ነገር ማዕከላዊ መንግስቱን እግዚአብሔር ረድቶን መቼም የኢትዮጵያ ተራ ህዝብ ይሄ መሬት ላይ ያለውን ህዝብ እግዚአብሔር ስለሚያይ ብዬ ነው የማስበው። ዛሬ ላይ እስኬሉ በትግራይ ላይ ያሉ ወገኖቻችን ላይ እና በዛ በሰሜኑ ክፍል በወሎ በና በሌሎቹ አካባቢ በአፋር እና በጎንደር አካባቢ ላይ ያለው መከራ ይሁን እንጂ በረጅሙ ሌላው ላይ የሚሆን የነበረበት እድል ሰፊ ነው። እስከዛሬ ይህን ይህንን እንኳን ልናወራ ላንችል እንችላለን ብዬ ነው የማስበው እና ይሄ ቡድን በኢትዮጵያ ላይ ምን ፈጥሯል ስንል በባለፈው የማይደፈረውን የማዕከላዊ መንግስትን ትልቁን ትልቁን ተቋም አጥቅቷል። ይሄ ደግሞ ትሪዝን ነው፣ አገር መክዳት ነው። እሱም ብቻ አልፎ አይደለም፣ ከዛ በኋላም በያዛቸው ሚዲያዎችን በያዛቸው በራሱ ደጋፊዎችን ያደረገው ነገር ሾክ የሚያደርግ ነው። የኢትዮጵያን መንግስት ተቃዋሚ ያውቃለው ህዋት መራሹ ያለ አገር እያስተዳደረ ብትቃወም ኢትዮጵያ ላይ ግን እኔም ወደ ሌሎችም ተቃዋሚዎች ደፍሮ በዛ ደረጃ የሚሄድ አገሩን በዛ ደረጃ የሚያዋርድ ቡድን አለ ብዬ አላስብም፣ አላየውም። ከዚህ አቅጣጫ አስቸጋሪ የሚያደርግ ነገር ነው ያለው። የትግራይና የሰሜኑ የኢትዮጵያ ክፍል ወሎንም ጨምሮ ሌላው አካባቢ ላይ መከራ እየተቀበለ ነው ያለው። በዚህ የተነሳ ማለት ነው ህወሀት ድርድርን፣ ሰላምን ያውቃል ወይ ሲጀመር ትርጉሙን ያውቃል ወይ ብትለኝ አያውቅም ነው ስለዚህ፣ ዘጠና ሰባት ላይ የሆነውን ነገር እናውቃለን። መገና ሲመጣም ወደ ስልጣን ድርድርን የሚጠቀመው ወይም ሰላም የሚሻው ህዝብ እጁን ሲዘረጋ ራሱን የሚያደራጅበትና መልሶ የሚያጠቃበት ሁኔታ ነው። ይሄ ባህሪው ነው፣ ልምዱ ነው እንግዲህ ይሄ ባህል ባይኖረ ኖሮ ሌሎቻውም፣ እኔ ኢትዮጵያ መንግስትና ህዋት ከማለት በፊት ኢትዮጵያውያን ህዝብ ላይ ራሱ እምነት የለም። ከዚህ በኋላ ህዋት በድርድር በሰላም ቁጭ ብሎ ይነጋገራል ወይ ብዬ አላስብም። ላስብ የህዋታዊ አስተሳሰብ አሁን ያለው ህዋት ማለት ነው። የትግራይ ህዝብ ውስጥ ያሉ ብዙ ሽማግሌዎች እንደሚኖሩ አስባሉ። ብዙ አስተዋይ ሰዎች አሉ አስባለሁ። ህዋት አሸበረው ለሰራው አገር ክደት ዋጋ እየተከፈለ ነው ያለው። ያ ተጠያቂነት ያስፈልጋል። የኢትዮጵያን ህዝብ ከኢትዮጵያ መንግስት አገር መንግስቱን ከሚመራው ድርጅት አሁን የሚጠብቀው ሁሉንም ለዚህ ተጠያቂነት ማድረግ ይጠይቃል። ከዛ ውጭ ግን የትግራይ ህዝብ ደግሞ እንዲሁም በጎንደር እና በዙሪያው ላይ በትግራይ አካባቢ ላይ ባሉ አካባቢዎች ላይ ሰላም እንዲፈልገራል። ሰላም ከህወሀት ጋር ቁጭ ብለ ተዳዳር እንዳልኩት ዴፊኔሽንን ሰው አሁን በምንነጋግረው ቀደም ብዬ በሰጠሁት መግለጫ ውስጥ ይታይልኝ። ህወሀት የዚህ የፖለቲካው ኢሊቱን ብዬ ነው የማወራው። እና ቁጭ ብሎ ከሱ ጋር ተደራድሮ አምኖ መደራደር ይቻላል ወይ? ብዙ ጊዜ አምነን እኮ ጉድ ሰርቶናል። ብዙ ጊዜ እንደ ኢትዮጵያ ህዝብ ብዙ የማይታመን ነገር ነው። ከዚህ በኋላ ኤኒ ዋን ሰከንድ ቁጭ ብለ ከእሱ ጋር መደራደር ውጤት ያመጣል ብትለኝ አይመጣም ነው። ቢያመጣ ሰየው ደስ ላይ ነበር፣ ይቻላል ብዬ ልናገር እችላለሁ። ስለዚህ የትግራይ ህዝብ ለሌላውም ኢትዮጵያዊ ሌላቻችንም ሌላኛው ሶስተኛው መንገድ መፈለግ አለብን ብዬ አስባለሁ። ጦርነት እኔ የምደግፈው አይደለም። ጦርነት አስቀያሚ ነው። ተዋጊው አሸናፊውም ተሸናፊውም የሚከስርበት ነው ብዬ ነው ማምነው። ስለዚህ ትልቁ ነገር ሶስተኛ መንገድ ማየት አለብን። በሁለት መንገዶች ላይ ከሆነ ቅድቃር ውስጥ ነው የምንገባው ብዬ ስለማስብ ሶስተኛው መንገድ ምንድን ነው ብለን ማየት አለብን። እኔ ሶስተኛ መንገድ ይፈለጋል ብዬ አስባለሁ። ወንድሞቻችን ወገኖቻችን በትግራይ ውስጥ ያሉ አይሆፕ ቆም ብለን ከዚህ ከሁለቱ ውጭ ባለው እንዴት ማሰብ እንችላል ከጦርነት ውጭ እና ህወሓትን ድርድር ውስጥ አምጥቶ ማስቀመጥ የሚታመን አካል ስላልሆነ ውጤት አያመጣም። ከህወሓት ውጭ ባለ ዙሪያ ውስጥ ውይይትና ድርድር መደረግ አለበት፣ መውጣት አለበት። እኔ በዚህ አጋጣሚ ዶክተር ፍስሀ ሲናገሩ እነ አሜሪካ ምናምን እኔ በላይ ለወንድሜ ለትግራይ ለእህት ለቤተሰቦች ዘመዶች አሉ የሚያስብ አለ ብዬ አላስብም። ከኢትዮጵያዊ በላይ ለኢትዮጵያዊ ቅርብ ነው ብዬ አላስብም። ስለዚህ መፍትሄ ማምጣትና ያ የሚመጣውን መፍትሄ ረጅም መንገድ የሚያስኬደው ከኛ ውስጥ በእኛ ተመጣ ብቻ ነው ብዬ አስባለሁ። ያ ማለት የትግራይ ወገኖቻችንም ቁጭ ብለን ማሰብ አለብን፣ በሌላውም የኢትዮጵያ ክፍል ያለ ሶስተኛውን መንገድ ፈልገን በዛ ውጤት ማምጣት እንችላለን እንጂ ህዋት ጋኛ ተጠያቂ ነው፣ አገር ክዳት ፈጽመዋል። ፌዴራል መንግስት እኮ ትልቁ የኢትዮጵያ አካል ነው አደለ? ትልቁ ሀገሩን የሚመራ ነው። ስለዚህ ያው ግለሰብም፣ ክልልም፣ አካባቢም ለፌዴራሉ መንግስት ተጠሪነት አለበት ኃላፊነት አለበት። እንዲሁም ደግሞ ፌዴራሉ የሁሉንም ኢትዮጵያውያን ሰላም የማስጠበቅ ግዴታ አለበት እና ይሄን ሊያመጣልን የሚችለውን ሶስተኛውን መንገድ አሰላስለን አስበን መምጣት አለብን። ለእኔ የሚመስለኝ ከሁሉም ወገን ከህዋት ውጭ ባለ መንገድ ውስጥ እንዴት ነው ውጤት ማምጣት የምንችለው የሚለውን ከጦርነት ውጭ ባለ ውስጥ ውጭ እንዴት ማምጣት እንችላለን የሚለውን ማሰብ ያጠይቃል ብዬ ነው የማስበው። ዶክተር ፍስሀ ተስፋይ በዲከን ዩኒቨርሲቲ የተላላፊ ያልሆኑ በሽታዎች ተመራማሪ፣ ወይዘሮ ሰብለወርቅ ታደሰ በደቡብ ብሪስቤን ማህበረሰብ ማዕከል ማኔጂንግ ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን ካሳ።